የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ቢሮ በደቡብ ኦሮሚያ ክልል እየተከሰተ ነው ባለው የጸጥታ ችግር ሰብአዊ ድጋፍ ለተረጂዎች ማድረስ አዳጋች እንደሆነበት ገለጸ። ድርጅቱ ትናንት ባወጣው መግለጫ በክልሉ ያለው የምግብ እርዳታ ፈላጊ ሰዎች ቁጥር አሁንም ከፍተኛ መሆኑን አክሎ አስታውቋል። ከምዕራብ ጉጂ ዞን ወረዳዎች ተፈናቅለው ላለፉት ሁለት ዓመታት በዞኑ ዋና ከተማ ቡሌ ሆራ ተጠልለው የሚገኙ ሰዎች ሰዎች በበኩላቸው መንግስት እያቀረበላቸው ያለው ድጋፍ እንደሚዘገይባቸው ለአሜሪካ ድምጽ ተናግረዋል። በሌላ በኩል የዞኑ አስተዳደር በምዕራብ ጉጂ ያለው የጸጥታ ችግር በሰብአዊ ድጋፍ አሰጣጥ ላይ ያደረሰው ጫና የለም በማለት ሲገልጽ፣ የኦሮሚያ አደጋ ስጋት አመራር ወይም ቡሳ ጎኖፋ በክልሉ አሁን ከግማሽ ሚሊዮን በላይ ሰዎች በጸጥታ ችግር ምክንያት ለተረጅነት መጋለጣቸውን ይፋ አድርጓል። ገልሞ ዳዊት ተጨማሪ ዘገባ አለው። በኦሮሚያ ክልል ሁለቱ ጉጂ ዞኖች ውስጥ ያለው የጸጥታ ችግር ለተጎጂዎች እርዳታ እንዳይደርስ እንቅፋት እንደፈጠረበት የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ባወጣው ሪፖርት አስታውቋል። በኦሮሚያ ክልል ያለው የሰብአዊ ድጋፍ ፈላጊዎች ቁጥር እየጨመረ መምጣቱን የገለጸው ድርጅቱ ባለው የጸጥታ ችግር ተረጂዎችን መድረስ እንዳልተቻለም ዘርዝረዋል። በጸጥታው ምክንያት ከምዕራብ ጉጂ ዞን ቡሌወራ ወረዳ ተፈናቅለው በዞኑ ቡሌወራ ከተማ እንደሚገኙ የገለጹት ተፈናቃዮችም ስላሉበት ሁኔታ ለአሜሪካ ድምፅ ተናግረዋል። ተፈናቅለን ወደዚህ ቦታ ከመጣን ከሁለት ዓመት በላይ ያሳልፈናል። በሚደረግልን እርዳታ ነው እየኖርን ያለ ነው። የሚሰጠን ድጋፍ በቂ አይደለም። ያው ከሞት ተርፈን ለመሰንበት ብቻ ነው። አሁን ባለንበት የተፈናቃዮች መጠለያ በፊት 48 ሰው ነበር። አሁን ሁለት ሰዎች ተጨምረው 50 ሆነናል። በየዘመድ አዝማድ ቤት ተጠልሎ ያለው ደግሞ በጣም ብዙ ሰው ነው። አቶ ዱ በገና ላይ ከቡሌ ሆራ ወረዳ ክልቻ ቀበሌ ተፈናቅለው አሁን በዞን ከተማ ተጠልለው እንዳሉ የተናገሩ ሌላ የምዕራብ ጉጂ ዞን ተፈናቃይ ናቸው። ማቲን እኛ ነፍሳችንን አድነን ነው እዚህ ያለ ነው እንጂ ምንም የተረፈን ነገር የለም። የኔ ቀበሌ ከዞን ዋና ከተማ ወደ 30 ኪሎ ሜትር ነው የሚርቀው። አሁንም በታጣቂዎች እጅ ነው ያለው። ያው የምንኖረው የተራድሮ ድርጅቶችና መንግስት በሚሰጡን ድጋፍ ነው። መንግስት ሁኔታውን በቁጥጥር ስር አውሎ ወደ ቀበሌያችን ካልተመለስን አስቸጋሪ ነው። ያመች እንደሚሆን ማወቅ አዳጋች ነው። ስለዚህ ምንም ተስፋ ራሱ አይታየንም። አቶ ዱበገና ላይ የምትሰጣቸው ድጋፍ እስከ ሶስት ወር እንደሚዘገኝ ተናግረው አማራጭ የገቢ ምንጭ ለሌላቸው ተፈናቃዮች ይህ አስቸጋሪ ነው ሲሉም ተናግረዋል። የምዕራብ ጉጂ ዞን በበኩሉ በዞኑ በድርቅና በጸጥታ ችግር የተፈናቀሉ ተረጂዎች ድጋፍ እያገኙ መሆናቸውን ገልጸዋል። አቶ አዱላ እርባዬ የምዕራብ ጉጂ ዞን አስተዳዳሪ የተባበሩት መንግስታት የእርዳታ ማስተባበሪያ ቢሮ ስላወጣው መግለጫ ቀጣዩ ምላሽ ሰጥተዋል። sababa በጸጥታ ችግር ምክንያት ተረጂዎችን ለመርዳት መጥቶ የተመለሰ የተራድኦ ድርጅት የለም። እኛ የመደበኛ ስራችንን በመስራት ላይ ነን። የጸጥታ ችግር ባለበት አካባቢ ደግሞ ህዝብና የጸጥታ ኃይሉ አንድ ላይ እየሰራ ነው። አሁን ቀይ መስቀል ብዙ ሰዎችን በመርዳት ላይ ነው ከወረዳ ከተማ እስከ 130 ኪሎ ሜትር ድረስ ዘልቆ ድጋፍ እያቀረበ ነው። በመንግስት የሚቀርበው እርዳታም ለህዝቡ እየደረሰ ነው። ሳርም ውሃም እየተዳረሰ ነው። በቡሌ ሆራ ተጠልለው አሉ ስለተባሉት ተፈናቃዮች ሲያብራሩም በከተማው በክላስተር ሰፍሮ ያሉት አሁን ታጣቂዎች በመንቀሳቀሱበት አካባቢ ሲያገለግሉ የነበሩ የበታች አስተዳደር ኃላፊዎች መሆናቸውን ጠቅሰው በጸጥታ ምክንያት የተፈናቀለ ሌላ የህብረተሰብ አካል የለም ሲሉም አስተዳዳሪው ተናግረዋል። አቶ ቤኛ ዱሬስ ቤሳ የኦሮሚያ አደጋ ስጋት ሥራ አመራር ወይም የአውኖቡሳ ጎኖፋ ባልደረባ ናቸው። አሁን በክልሉ ከ4 ነጥብ 1 ሚሊዮን በላይ ህዝብ በድርቅና በጸጥታ ችግር ምክንያት ለተረጂነት ተጋልጦ አሁን ድጋፍ እያገኘ ነው ብለዋል። የተባበሩት መንግስታት ትላንት ስላወጣው መግለጫ ሲናገሩም ከራኬኛ ዋንትንቁነመንጅዱ ኡጋሃ ሰውፊ ገርጋር በእኛ በኩል የገጠመን ነገር የለም ነገር ግን እነሱ ድጋፍ ለመስጠት የሚጠይቁት የሰላምና የደህንነት መስፈርት ስላለ ያ ላይ ሟላላቸው ይችላል። በእኛ በኩል ተሽከርካሪዎች ገብተው ድጋፍ እየሰጡ ናቸው። በጸጥታ ችግር ምክንያት የሚፈናቀሉ ሰዎች ቁጥር አሁን እየቀነሰ ነው ያለው። ነገር ግን በቦረናና ጉጂ ቆላማ ወረዳዎች ያለው ድርቅ አሁንም ስለቀጠለ ያ ነው የተረጂዎችን ቁጥር ከፍ እያደረገ ያለው። ለሱም መንግስት ድጋፍ እያደረሰ ነው። አቶ ቤኛ በቡሌ ወራ ተጠልለው ያሉት ተፈናቃዮች ይዘገይብናል ላሉት የእርዳታ ድጋፍ አልፎ አልፎ በተለያዩ ምክንያት እንደሚከሰት ገልጸው ድርቁና የጸጥታ ችግሩ ያስከተለው ሁኔታ ከክልሉ መንግስት አቅም በላይ የሆነ አይደለም ሲሉም ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት ከምስራቅ ሸዋ ዞን አዳማ